የፊታችን ሰኞ ሰኔ አስራ አራት ሁለት ሺ አስራ ሶስት አመተ ምህረት የሚካሄደውን ምርጫ አስመልክቶ የዘጋቢያችን ቅኝት ነው። ባልደረባችን ደረጀ ደስታ የምርጫውን ሁኔታ ለመከታተል ከዋሽንግተን ወደ ኢትዮጵያ ተጉዟል። የተመለከተውን ሊያካፍለንም መስመር ላይ ዘነዋል። ደረጀ፣ እንደምናመሸህ እስቲ ዛሬ የምትገኝበትን ሁኔታ ጨምረህ ንገረን። የት ነው ያለኸው? እንደምን አመሸሽ ሲሆን ዛሬ ማታ ዛ ገብቻለ። አሁን ከሻሸመነት ከዋታ ሻሸመ መንሽ ዛይነ ሆን ያለው። እሺ ደረጀ፣ በቀጥታ ወደ ጥያቄ ሊሄድና አዲስ አበባ ከደረስክበት እለት ጀምሮ እስቲ ያስተዋልከውን ለአድማጮቻችን አካፍልልን። መጀመሪያ አዲስ አበባ ባለፈው ማክሰኞ ነው የገባሁት የሚዲያ ፍቃድ የምርጫ ቦርድን ፍቃድ ለማውጣት የሚያስፈልጉኝ ጉዳዮች ከጠራረስኩ በኋላ ከሐሙስ የመጀመሪያ ጊዜን ወደ ደቡብ ኢትዮጵያ ወጥቻለሁ። እንግዲህ የከተማው እይታ በጣም ተደበላለቀ ነው። ለብዙዎቹ የተቃውሞ ወይም የድጋፍ ጉዳይ ብቻ አይመስልም። ሂደቱ ቢስተጓግልም ሆነ ቢሳካ ከዚያ በኋላ ሊሆነ ስለሚችለው ነገር ብዙዎቹ እርግጠኝነቱ እንደሌላቸው አስተውያለሁ። ከምርጫውን በፊት ጫው ደረግ ይችላል ሊደናቀፍ ይችላል የሚለውም ያሰጋቸዋል። ከልጫውም በኋላ ከተል የምንችለው ነገር ጉዳት የፈጠረ ይመስለኛል። እንግዲህ አንዳንዶቹም ሳነጋግር ያገኘሁት እዚያው ውጪ ነው የተጓዝኩበት ወደ ደቡብ ከሻሸመኔ ድረስ የሚሄድ በተለይ ከጥቂት ከተሞች በስተቀር ሁሉም በአል መልኩ ኦሮሚያ ውስጥ ያየሁት በደቡብ በኩል የብልጽግና የምርጫ ፖስተሮች ትናንሽ ከተሞች ውስጥ ግን ብዙም አይታዩም። ይህን የተመላ እስቲ መንገድ ላይ የሚታየው የጸጥታ ጥበቃው ምን ይመስላል? የመንገድ መዘጋጋት አለ ውጥ ጥረትና መጨናነቅ እንደዚህ ይተዋላል። በመንገድህ ላይ በተጓዝክበት ጊዜ አንድ ሁለት ሶስት ቀን ሆነ ያን ከወጣው በዚያን ጊዜ ያየሁት ነው መናገር የምችለው እና አሁን እስከ ያለሁበት ድረስ ነው። በተለይ ወደ አዋሳ፣ ሻሸመኔ፣ ዝዋይ መንገድ አካባቢ ላይ ኦሮሚያ መግቢያና መውጫ ከተሞች ላይ ተሻዎች አሉ። አንዳንዶቹ ላይ ድሮም በኮንትሮባንድ ንግድ የተነሳ ይደረጉ እንደነበረ ነዋሪዎች ነግረውኛል። ግን አልፎ አልፎ የታጠቁ ወታደሮችን የተለያዩ ቦታዎች ላይ አይቻለሁም። ከተሞች ባህልም ተመልክቻለሁ። አንዳንድ ቦታዎች ላይ ያነጋገርካቸው ሰዎች አሉ አስተያየታቸውን የጠየካቸው ያ አስተያየታቸውን በተለያዩ ከተሞች ነው እያነጋገርኩት። ለዛሬው በዚህ በአዋሳ ናቸው በያሞ ዳሌ ደጋ ይባላሉ። የደቡብ መንግስት የኮሚኒኬሽን የሕዝብ ግንኙነት መሪ እንደሆነ ነግረውኛል። ግን የትኛውም የፖለቲካ ድርጅት አባል አለመሆናቸውንም ገልጸውልኛል። እና በተለይ በደቡብ ኢትዮጵያ ስላለው የምርጫ ሁኔታ አብራርተው ልኛ በደቡብ የስካ ሁኔታ ጥሩ ሆኖ ፉክክር ያለበት ነው ብለውኛል። ተፎካካሪዎችን እያጣል እንደሆን ሲመ እንዲህ ብለውኛል። እኔ እስከሚከታተለው እስካሁን ባለው ሁኔታ ምርጫ ቦርድ ከሞላ ጎደል ብዙ ቅሬታዎች ቢኖሩም ምርጫ ቦርድ በራሱ ተአማናኝነት ያለው ተቋም ነው። ቅሬታዎች ይቀርቡለት ለገዢው ፓርቲ ዝም ብሎ እንዳሽከር እንደ ድሮ የሚታዘዝ አይደለም። ሁለተኛ ሰብአዊ መብት ኮሚሽንም ትን የሚከበር ተቋም ነው። ሁለቱ ናቸው አሁን የሚከበሩት። እና ምርጫው፣ ምርጫ ቦርድ በትክክል ከተከታተለው እና ዜጎች ራሳቸው በተለይ ውድድር የፓርቲዎች ውድድር ያለባቸው አካባቢዎች ተአማኒ ይሆናል ብለን እናስባለን። አሁን ችግሩ የፓርቲ በቂ ፓርቲ ተወዳዳሪ ፓርቲ ያልቀረበበት አካባቢ ነው። በነ እይታ ደቡብ ክልል በቂ ተፎካካሪ ፓርቲ ያለበት ነው። እንዲህ ምርጫውን ከገዢው ፓርቲ በተለይ ታችኛው መዋቅር ህግ ለመጣስ ይሞክራል። የአካባቢ ሚሊሻ ተጠቅሞ ህግ የመጣስ ሙከራዎች አሉ። ግን አቤቱታ ሲቀርብ ምርጫ ቦርድ እንደ እኛን ነገሮች እንደ እኛን ጉዳዮች መልሶ የማየት የመሻር ባህሪ ስላለው እዚህ አካባቢ ተአማኒ ይሆናል ብዬ ገምታለሁ። የአጠቃላይ ሀገር አቀፉን በጣም እርግጠኛ አይደለሁም፣ የሌሎች አካባቢዎች ኦብዘርቬሽን ስለሌለኝ ለማለት ነው። በነገራችን ላይ የሚል ግለሰብ በአካባቢው በርካታ አለመረጋጋቶች፣ ሙስና፣ ደካማ የመንግስት አስተዳደር እንዳለ ገልጸው ነገር ግን ከእነ ችግሮቹ በምርጫው ተስፋ እንዳላቸው ገልጸውልኛል ምስማቸው እኔ አሁን ምርጫው መደረግ ኃላፊነት የሚሰማው መንግስት ተፈጥሮ የዜጎችን ህይወት የመጠበቅ ግዴታ የሚወጣ ህግ በላይነት የሚያስከብር መንግስት ይፈጠራል ብለን ተስፋ እናደርጋለን። በተለይ አሁን በዚህኛው መንግስት ስር የሰው ህይወት የመጠበቅ ነገር በጣም አስቸጋሪ፣ በቃ ተግባራዊ አይደለም። ለዚህም መንስኤው ደግሞ ባለስልጣናት ተጠያቂ ያለመሆናቸው ነው። ባለስልጣናት ተጠያቂነት የለውም ይሄ መንግስት። እዚህ ክልል እንኳን አሁን ደቡብ ክልል ውስጥ አማሮ ልዩ ወረዳ መንገድ ተዘግቶበት ይኸው አምስተኛ ዓመት ሊደርስ ነው። ከዲላ አማሮ መሄጃ ግን አሁን እስከ ትላንት ድረስ ሰው እየሞተ ነው ያለው በዛው በአርባ ምንጭ ተዙሮ እየተሄደ ምርጫው እንደምንም ይካሄዳል። ሰው እዛም ያለው ተስፋ ምርጫው ቢካሄድ የሚመሰረተው መንግስት ኃላፊነት የሚሰማው ለዜጋ ሕይወት የሚያስብ እና ተጠያቂነት ያለው መንግስት ይሆናል ተብሎ ነው። ብዙ ቦታ ይሄ ነው። አንደኛ። ሁለተኛ ሙስና በጣም ሰውን አስቸግሯል። መልካም አስተዳደር የለም። ስለዚህ የሚመሰረተው መንግስት የህግ በላይነትን ተግብሮ መልካም አስተዳደር ይኖራል የሚል ተስፋ ነው ሰው ያለው። እነኚህ ሁለት ነገሮች ናቸው። በተለይ የዜጎች ሕይወትና መልካም አስተዳደር ማለት ዝርፊያ የሌለው የህግ በላይነት ያለበት መንግስት ይመሰረታል የሚል ተስፋ ነው። ከዚህ አንጻር ያለው በሀገር አቀፍ ደረጃም ቁጭ ብለን ስናስብ ቅቡልነት ኖሮት ህግን ስራ ላይ ማዋል የሚችል ዲሲፕሊን ያለው መንግስት ይኖራል፣ ይፈጠራል ብለን ነው ተስፋ የምናደርገው። እንግዲህ ይህል የብዙዎቹ አስተያየት ከእሳቸው ጋር ይመሳሰላል። ብዙዎቹ ምርጫውን የሚሳተፉበት እናልኩች የፖለቲካ ድርጅቶች የመምረጥ ብቻ ሳይሆን ቀጣዩን ብላቸውን አሁን ካሉበት ችግሮች የሚወጡባቸውን አማራጮች በመፈለግ ነው የሚመስለው። ደረጀ እንግዲህ ከኚህ ግለሰብ ሌላ ተዘዋዝር አስተያየታቸውን የጠየኳቸው ሰዎች ካሉ? አዎ ተዘዋውሬ ያነጋገርኳቸው ሰዎች አሉ። ከዚህ መካከል ሐዋሳ ነዋሪ የሆነው መኖር አህመድ ይባላል። በዚህ ምርጫ ይሳተፋልና ለመሆኑ የምትፈልገውን ድርጅት አግኝተሃል? ብዬ ጠይቄዋለሁ። የምፈልገውን ድርጅት አዎ አማራጭ ደረጃ ቀርበዋል። እኔ ደግሞ ያመንኩበት ኢትዮጵያን ወደፊት ያስቀጥላል የሚለውን ለመምረት ተዘጋጅቻለሁ። ምንድን ነው የእሱ ነው መመዘኛ ዋና መመዘኛ ምንድን ነው? ለምርጫ የምርጫው ዋና መመዘኛ የሚሆነው በነጻነትና በፍትህ ማለት ነው። እኔ የፈለግኩትን በነጻነት ማንም ይሄንን ሳይለይ ገብቼ እኔ የመረጥኩትን ፓርቲ መርጬ ለመውጣት ራሴን ተዘጋጅለሁ። ያንንን የሚከለክለኝ ካለ እዛው ላይ እኔ የራሴን አሻራ ሰርቴ ለማየት ተዘጋጅቻለሁ። ወደፊት ኢትዮጵያ የሚወሰነው አሁን እኛ በሚሰጠው ድምጽ ስለሆነ ማለት ነው። የኢትዮጵያ እጣ ፋንታዋ በዚህ ያገኘነው ካርድ ነው ወስነን የምንሰጠው ማለት ነው። ለዛ ስለሆነ እኔ በዘንድሮ በተለይ በንቁ ለመሳተፍና እንደዚህ ያልሆነ የበፊት አስተሳሰቦችን ይሄንን ምረጥ፣ ይሄንን አትምረጥ የሚሉትን ሰዎች ለመቃወም እንደገና ደግሞ እንደዚህ አይነት ችግሮችም ካሉ የሚመለከተው አካል በማመለከት በማስተካከል ተዘጋጅቻለሁ። ሙስተያድ ጠይቅ ያለው ሲሆን እህ ደግሞ ቤታቸው አሰፋ ይባላሉ። ሾፌር ናቸው ዘንድ ሳትፋለለዋል ሰላምን ያመጣል። ለአገር ሰላም መንግስት ወሳኝ ነው። ህዝቡ በጎኑ መቆም አለበት። ህዝቡ በጎኑ መቆሙ ደግሞ የሚታወቀው በምርጫ ነው እና ምርጫ ህዝቡ መምረጥ ህዝቡም ነቅፎ ወጥቶ መምረጥ አለበት። ብዙም ጊዜ ለእኛ ለኢትዮጵያኖች ችግራችን ምንድን ነው? ሞኝም አይደለንም ብልጥም አይደለንም። ቁፉ በጎኑም መለያየት በየወይነት አይነት ዝም ብለን እንኖር ነበረ ና እንደዛ አይነት ነገር ሳይሆን አሁን መንቃት ነው። መንቃት ነው። አሁን ነቅተን ምርጫ የተኛውን የሚመረ የትኑ ሀገር የሚያስተዳድረው የተኛው አላማ ነው ለሀገር የሚሆነው የምለው ነገር ተገናዝበን ምርጫ ወጥተን መምረጥ አለብን። እስከ ሰም ያደረገን ነው የምትፈልጉት ምረጡ ያለ ነገርን አላለ እንግዲህ በአጠቃላይ ያነጋግርኳቸው ሰዎች በዚህ ብቻ አይደለም። በአዋሳም፣ ሻሸመኔም ከበላይ አምዘዋይን እንደዚሁ እያነጋገርኩ ነው እና በየጊዜው ሽያቸው ይቀርባለሁ።